የትግራይ ክልል ጊዜያዊ አስተዳደር ላለፉት ስድስት ወራት በክልሉ በተግባር ላይ ውሎ የሚገኘውን የአስቸኳይ ጊዜ አዋጅ እንዳይራዘም ለማድረግ እየሰራ መሆኑን አስታውቋል። የክልሉን ደህንነትና ሰላም ለማስጠበቅም ህዝቡ ተሳታፊ እንዲሆን እያመቻቸ መሆኑን ገልጿል። መቀሌ የሚገኘው ዘጋቢያችን ሙልጌታ ጽብሃ የትግራይ ክልል ጊዜያዊ አስተዳደር የስድስት ወራት የስራ አፈጻጸሙን በተመለከተ ለሶስት ቀናት ያካሄደውን ውይይት መነሻ አድርጎ ተከታዩን አጠር ያለ ዘገባ አሰናድቷል። በመቀለ ከተማ ለሶስት ቀናት ሲካሄድ የቆየው የክልሉ የጊዜያዊ አስተዳደር የስራ አፈጻጸም የውይይት መድረክ በትናንትናው እለት መጠናቀቁ ተገልጿል በውይይቱ በክልሉ የጸጥታ ሁኔታ ለተፈናቀሉ ወገኖች የሰብአዊ እርዳታ ማቅረብ በመንግስት ተቋማት አገልግሎት አሰጣጥ እንዲሁም በኮሮና ቫይረስ መከላከል ላይ ስለተከናወኑ ተግባራት መገምገማቸው ተነግሯል የክልሉ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር አብርሃም በላይ በውይይት መድረኩ መክፈቻ የተናገሩት መሆኑን የተገለጸ በፌስቡክ ገጻቸው ለጥፈው ተናግረውታል። ዶክተር አብርሃም ባለፉት ሁለት ሳምንታት እሳቸው ተሹመው ስራ ከጀመሩ ወዲህ ከህዝብና ከሚመለከታቸው አካላት ትብብር እንዲደረግላቸው በጠየቁት መሰረት እያገኙ መሆናቸው በመግለጽ በዚህም የተሰማቸው ክብር ገልጸዋል። በክልሉ ጊዜ የማይሰጡ ስራዎች እንዳሉ የተናገሩት ዶክተር አብርሃም ህይወት አድን ስራዎችም እየተፈጸመ ነው ብለዋል። ከፌዴራል መንግስት ጋር በመተባበርም የተፈናቀሉ ዜጎች ክረምት ሳይገባ ቶሎ የማቋቋም ስራ እንዲፈጸምና ወደ ግብርና ስራቸውም እንዲመለሱ ከፍተኛ ትኩረት በማድረግ እየተሰራ ነው በማለት ነው የገለጹት። ላለፉት ስድስት ወራት በስራ ላይ የነበረ የአስቸኳይ ጊዜ አዋጅ እንዳይራዘም በማድረግ ህዝብ ደህንነቱና ሰላሙ በማስከበር ዙሪያ ተሳታፊ እንዲሆን እየተመቻቸ ነው ብለዋል። ዶክተር አብርሃም ቀጥለውም ዋና ስራ አስፈጻሚው በተለያዩ የትግራይ አካባቢዎች የሰዓት እላፊ ገደብ እንደየአስፈላጊነቱ ለማሻሻል እና ሙሉ በሙሉ ለማንሳት በጊዜው አስተዳደሩ እየተሰራ ነው በማለት ነው ያስታወቁት። በቀጣይ የሰዓት እላፊ እቀባ የተነሳላቸው ከተሞች ዝርዝር ይገለጻል ብለው ህዝብ ሰላምና ደህንነቱ በየአካባቢው ከሚገኙ የመከላከያ ኃይል ጋር ተቀናጅቶ እንደሚሰራ በማመን የተወሰነ ነው ብለዋል ዋና ስራ አስፈጻሚው ዶክተር አብርሃም። የጊዜያዊ አስተዳደሩ ዋና ዓላማ በትግራይ ክልል ህገ መንግስቱና ሌሎች ህጎች ሳይሸራረፉ እንዲተገበሩ በማድረግ ግዴታውን የሚወጣ ቅቡልነት ያለው ህጋዊ አስተዳደር ለማምጣት ነው። በዚህም በተለይ ወጣቱ ሊያግዝ ይገባል ነው ያሉት። በዚህ ደት ይላሉ ዶክተር አብርሃም የጤና ስራዎች እንዲሻሻሉ እቃዎች የሚያጓጉዙም ሰብአዊ እርዳታና የግብርና ግብዓቶች ወደ ህዝብ ለማድረስ የሚጥሩም መንግስታዊ አገልግሎት እንዲጀመር ላይታች የሚሉና ገጠርና ከተማ ሳይለያዩ ለማገዝ የሚንቀሳቀሱ ወጣቶች ሆን ተብሎ በታጣቂዎች እየተገደሉ ናቸው ብለዋል ታጣቂዎች ያሏቸው ግን በስም አልጠቀሱም ዶክተር አብርሃም እነዚህ ወጣቶች ሰላማዊና ያልታጠቁ ናቸው እንዲሁም ፖለቲካዊ ውግንና የሌላቸው ናቸው ብለው አሁንም በእንደዚህ አይነት ሰብአዊና ና መንግስታዊ ስራ ለተሰማሩ ልናግዛቸው ይገባል በማለት ነው የገለጹት። የትግራይ ክልል ጊዜያዊ አስተዳደር የስድስት ወር ግምገማው በቀጣይ ትምህርት፣ ጤና፣ ግብርናና ሌሎች የስራ ዘርፎች ወደ ነበሩበት ለመመለስ አቅጣጫ በማስቀመጥ መጠናቀቁ ተነግሯል። በመድረኩ ስለተነሱ ጉዳዮች አስመልክቶ በድምፅ ከክልሉ ጊዜያዊ አስተዳደር አመራሮች ማብራሪያ ለማግኘት በተደጋጋሚ በስልክና በአካል ብጠይቅም ማግኘት አልቻልኩም። ለአሜሪካ ድምፅ ሙልጌታ ጽበሀ